የተባበሩት መንግስታት ድርጅት የደቡብ ሱዳንን የሰብዓዊ መብት ይዞታ የፈተሸበት ዘገባ ሕጻናትና አካል ጉዳተኞች በቁማቸው እንደሚቃጠሉ፣ እንስቶችን አስገድደው የሚደፍሩ ተዋጊዎች ድርጊታቸው እንደ አገልግሎታቸው ክፍያ እንደሚቆጠርላቸው አትቷል። ዓለም አቀፉ ድርጅት ደቡብ ሱዳን በዓለም አሰቃቂ የሰብአዊ መብት ይዞታ ያለባት መሆኗንም አስታውቋል። አስገድዶ መድፈር እንደ አንድ የውጊያ ስልት ጥቅም ላይ እየዋለ መሆኑን የጠቆመው ዘገባ በአገሪቱ ለሚፈጸሙት ወንጀሎች ዋነኛው ተጠያቂ ጥያቄ በፕሬዝዳንት ሳልቫ ኬር የሚመራው መንግስት እንደሆነም አትቷል። የተባበሩት መንግስታት ድርጅት ከጥቅምት እስከ ጥር ወር ድረስ ደቡብ ሱዳን ውስጥ ባሰማራቸው ታዛቢዎቹ የሰበሰበውን መረጃ ባለፈው ሳምንት መገባደጃ ይፋ ሲያደርግ በአገሪቱ በሲቪል ዜጎች ላይ የሚፈጸሙት የአስገድዶ መድፈር፣ እንግልትና ግድያን መሰል አሰቃቂ ድርጊቶች ወደ ጦር ወንጀል ሊያድጉ ይችላሉ ሲልም አስጠንቅቋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች አስተባባሪ የሆኑት ዴቪድ ማርሻል የሰብአዊ መብት ጥሰቱና ቃው በዩኒቲ ግዛት የበረታ መሆኑን ይናገራሉ። በሲቪል ዜጎች ላይ አስከፊ ሰቆቃ አለ። በታህሳስ 2013 የተቀሰቀሰውና 2015 የተባባሰው ግጭት በተለይ በዩኒቲ ግዛት የከፋ ነበር። የመንግስቱ የጦር አመራርና የፖለቲካ አመራር የማፈናቀል፣ የመግደል፣ የመድፈር፣ የማፈን ሲቪል ዜጎች ያላቸውን ሀብት በሙሉ የመዝረፍ ወንጀሎች እንዲፈጸሙ ولكن يجب ان تتفكر في مكانه ዘገባው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በደቡብ ሱዳን ላይ ተጨማሪ የጦር መሳሪያ ግብይት ማዕቀብ እንዲጥል ጥቆም አቅርቧል። በአገሪቱ ለሚታየው የሰብአዊ መብት ጥሰት በአማራጭ የወንጀለኛ መቅጫ ፍርድ ቤቶች መፍትሄ መፍጠር ካልተቻለ ወደ የጦር ወንጀል ተመልካች ፍርድ ቤት ሊመራ እንደሚገባም አሳስቧል። ባለፈው ሳምንት ይፋ በተደረገው ዘገባ መሰረት ወላጆች ልጆቻቸው ሲደፈሩ እንዲመለከቱ ተገደዋል። በስልጣን ላይ ካለው መንግስት ጋር ግንኙነት ያላቸው ታጣቂ ቡድኖች የዜጎችን የግል ሀብትና የቀንድ ከብቶች ስለመዝረፋቸው ህጻናትና ሴቶችን አስገድደውና አፍነው ስለመውሰዳቸው መረጃ እንዳገኘ የሰብአዊ መብት ታዛቢ ቡድኑ አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ኃላፊ ዛይድ ራድ አልሁሴን እንደሚሉት ግን በዘገባው የተካተቱት ወንጀሎች በመላ አገሪቱ ከተፈጸመው ጥቂቱ ብቻ ነው። ታዛቢዎቹ ባልደረሱባቸው የደቡብ ሱዳን አካባቢዎች የከፋ ድርጊት ሊፈጸም እንደሚችል የጠቆሙት ዛይድ ራድ አል ሁሴን የሰብአዊ መብት ጥሰቱ ግን በተቀረው ዓለም ችላ ተብሏል ሲሉ ተናግረዋል። በተባበሩት መንግስታት የህፃናት አድን ድርጅት ቃል አቀባይ ክሪስቶፍ ቦሌራች ሁኔታው እጅጉን አሳሳቢ መሆኑን ጠቁመዋል። ሁኔታው እጅጉን አሳሳቢ ነው። በአስር ሺዎች የሚቆጠሩ ህጻናት አደጋ ላይ ናቸው። የተረሳው አስቸኳይ ሁኔታ በማለት ለጠራ ነው። ደቡብ ሱዳን ተመሳሳይና ከፍ ያለ ትኩረት ሊሰጠው ይገባል። የሰብአዊ መብት ታዛቢ ቡድኑን የመሩት ዴቪድ ማርሻል የመንግስት የቀውስ ማሽን ሊበታተን ይገባል ሲሉ ተናግረዋል። ዴቪድ ከጥቂት ወራት በፊት ከተቀናቃኛቸው ሬክ ማቻር ጋር እርቅ ያወረደውን መንግስት የሽብር መንግስት በማለት አምርረው ወቅሰዋል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናልም ስልሳ ሰዎችን በአንድ የብረት ሳጥን አፍነው በመግደል ወደ ወንዝ ጥለዋል ያላቸውን የደቡብ ሱዳን ወታደሮች በጦር ወንጀል ከሷል። አምነስቲ ኢንተርናሽናል ባለፈው ጥቅምት ወር የመንግስት ወታደሮች ይህን ወንጀል ሲፈጽሙ የተመለከቱ አርባ ሁለት የአይን ምስክሮችን አነጋግሬ ያለሁ ብሏል።